በድርቁ የተጠቁ የህብረተሰቡ አካላት ቁጥሩ እያሻቀበ ከ5 ሚሊዮን 600 ሺ ወደ 8 ሚሊዮን ግድም የሚሆኑ ቀያቸውን እየለቀቁ ወደ ውሃ ኩሬ ባለበት እየተሰባሰበ መሆኑን መረዳት ተችሏል። ከዓለም አቀፍ የምግብ ድርጅት ዋና ዳይሬክተሩ ጆን ኤይሊፍ ለዶችቨል የገለጹት ዘንድሮ ከባድ ፈተና ነው ያጋጠመን። በዓለም ምግብ ድርጅት በኩል ለዚህ ምላሽ ለመስጠት ያላሳለሰ ጥረት እያደረግን እንገኛለን። በኢትዮጵያ ደቡብ ግዛቶች የቀበቶ ዙሪያ ብለን በምንጠራው ደቡብ ሶማሌ፣ ደቡብ ኦሮሚያ፣ የደቡብ ህዝቦች አካባቢዎች የሚመለከቱትን ሲሆን በዚህ በያዝነው አመት፣ አዲስ ክስተት ሆኖብን ነው በርካታ እንስሳዎች ተጠቅተዋል። በተለይ በሶማሌ የሚገኙ ህዝቡ ቀያቸውን እየለቀቀ በመሰደድ የውሃ ኩሬ በሚገኝበት ስፍራዎች እየሰፈረ ይገኛል። ከቀያቸው እየለቀቁ እርዳታ ወደሚያገኙበት ስፍራዎች እየተጓዙ ናቸው። በእነዚህ ስፍራዎች ደግሞ ከዓለም አቀፉ የምግብ ድርጅት እና ከሌሎች የሰብአዊ ተዋንያን በጤናው ዘርፎች እርዳታ እንደሚደረግላቸው የተረዱ በመሆኑ ነው። ከችግሩ አንጻር ሰውነታቸው የተጎዳሙ በመሆኑ ነው። የተቅማጥ ችግርም በመከሰቱ ነው። ዘንድሮ የተጋረጡብን ችግሮች በጣምን አሳሳቢ ነው። እርዳታ ያገኘነው አርባ ሚሊዮን ዶላር ብቻ ነው። ይኸውም በእኛ ድርጅት ብቻ አመቱን ለማገባደድ ቢያ ስ የ300 3 ሚሊዮን ዶላር እርዳታ የሚያስፈልገ ነው የሚሆነው። በኢትዮጵያ ውስጥ ለተከሰተው ድርቅ ለመቋቋም ይህንን ያህል አሀዝ የያዘ እርዳታ በአሁኑ ወቅት ማግኘት በእውነቱ ፈታኝ ነው የሚሆንብን። በብሔራዊ የአደጋ ስራ አመራር ኮሚሽን በኩል የሕዝብ ግንኙነቱ ዳይሬክቶሬት ዳይሬክተር በበኩላቸው በጉዳዩ ዙሪያ የሚያስረዱት አቶ ደበበ ዘውዴ ተረጂው ቀደም ሲል አምስት ነጥብ ስድስት የነበረው ሳይሆን በ2 ሚሊዮን 6319 ጨምሮ ታይቷል። ከዚህ አንጻር ደቡብ ብሔር ብሔረሰቦችና ህዝቦች 230 ህዝብ በላይ ከኦሮሚያ ብሔራዊ ክልል 15 ሚሊዮን፣ አማራ ብሔራዊ ክልል 34 ህዝብ ማለት ለድርቅ እንደገና ተጨማሪ ተጋላጭ ሆኗል። ምክንያቶቹ በቆላማውና ና አርብቶ አደር አካባቢዎች በተከሰተው የመኖና የውሃ እጥረት ምክንያት በእንስሳት ሀብታችን ላይ ከፍተኛ ጉዳት በመድረሱ የተከሰተ ነው። ይሄ ይህንን መሰል ችግሮች እየተለመደ የመጣ በመሆኑ በመስሪያ ቤቱ በኩል እየተሰራ ስላለው አቶ ደበበ አያይዘው ድርቁ አለ ድርቁ በድርቅ ደረጃ እንዲቀር ነው ያደረግነው። ድርቁ በድርቅ ደረጃ እንዲቀር ያደረግነው ነው ደግሞ ስለሰራ ነው። ይሄ ምንድን ነው? በተለይ በእርሻና ተፈጥሮ ሀብት የተፋሰስ ልማት ስራችን እያስቀጠልን ብሄድን ቁጥር ድርቅን ድርቅ እንዲሆን ብቻ ነው የምናደርገው። ድርቅ የማይቀር ክስተት ነው። ቀጣይ ችግሩን ለመቅረፍ በሚያስችል መልኩ ነው። ለምሳሌ የእንስሳት መኖ ማልማት በኢትዮጵያ ውስጥ የለም። ለሰውም ቢሆን በቀጣይ ዘላቂ ልማት ኢትዮጵያ ካለ ባለፉ ተምረን በቁርጠኝነት ተነስተናልና፣ ኢትዮጵያ ውስጥ ረሃብ አለ ማለትም አይቻልም። ከዚህ በኋላም ይኖራል ብዬም አላስብም። ጌታቸው ተድላ ሀይል ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ